ከኢኮኖሚው ዓለም የዛሬ 13 ዓመት ገደማ ነበር ኢትዮጵያ ወደ ዓለም የንግድ ድርጅት አባል ለመሆን ጥሪዋን ያቀረበችው። የንግድ ድርጅቱ አባል መሆን በንግድ ከዓለም አቀፍ ገበያዎች ጋር ለመተሳሰር እና ለመገበያየት ይረዳታል የተባለው ላይ በአውሮፓውያኖቹ በ2007 ዓ.ም አባልነት ለመሆን የመግባቢያ ሰነድ ፈርማለች። ከዛ በኋላ በአውሮፓውያኑ 2012 ዓ ም የውጭ ንግዷን በተመለከተ ለአባልነት ያቀረበችው ሰነዶች እንዲዳሰሱ ተደርጎ ነበር። እሱን ተከትሎ ከአንድ ዓመት በኋላ በንግድ ሚኒስቴር በተለያዩ የንግድ ዘርፎች ክፍል ኃላፊ የሆኑት አቶ ልሳነ ወርቅ ዘርፉ ለጋዜጠኞች መግለጫ በሚሰጡበት ጊዜ ኢትዮጵያ በአውሮፓውያኖቹ 2015 ዓ ም የዓለም የንግድ ድርጅት አባል እንደምትሆን ተናግረው ነበር። ይህ ማለትም ከትላንት ማክሰኞ ታህሳስ አምስት ጀምሮ እስከ ነጌ ወዲያ ዓርብ ታህሳስ ስምንት ድረስ በናይሮቢ ኬንያ፣ የሚደረገው አስረኛው የዓለም የንግድ ድርጅት የሚኒስቴሮች ስብሰባ ላይ ኢትዮጵያን ወክሎ አቶ ልሳነ ወርቅ ዘርፍ ይገኛሉ ተብሎ ይጠበቃል። ይሁን እንጂ እሳቸው ከሁለት ዓመት በፊት እንዳሉት ኢትዮጵያ የዓለም የንግድ ድርጅት ትቀላቀል ይሆን? አሁን ካሉት የ161 የድርጅቱ አባል አገራቶች ውስጥ 150 ዎቹ ከታዳጊ ሀገሮች ሲሆኑ ካዛክስታንና ላይቤሪያ በድርጅቱ አባል በመሆን 162ኛና 163ኛ ደረጃ ይዘዋል። በናይሮቢ በሚካሄደው በዚህ ስብሰባ አፍጋኒስታን ከ11 ዓመት በኋላ አዲስቷና 164ኛዋ የዓለም የንግድ ድርጅት አባል እንደምትሆን ይጠበቃል። ይሁን እንጂ ላለፉት 13 ዓመታት ኢትዮጵያ አባል ለመሆን እየተጓዘች ቢሆንም አሁን ትቀላቀላለች ብሎ ደፍሮ ማውራት እንደሚከብድ በጉዳዩ ባለሙያዎች ይናገራሉ። የዓለም የንግድ ድርጅትን ለመቀላቀል ከሚወስደው ረጅም ዓመታት እና አስፈላጊ ሰነዶችን አሟልቶ አባል ለመሆን ለደሃ አገሮች ከባድ ፈተና እንደሆነ በቤርሊን በሚገኘው የኢኮኖሚና የፖለቲካ ተቋም ወይም Be Germani nja të raru, shtiftung visen und politik, bala muaj i honut doktor Herbert Dieter, ለዶች ቤሌ ተናግረዋል። ለእኔ የዓለም የንግድ ድርጅት ደብልዩቲኦ ከድሃና በማደግ ላይ ከሚገኙ አገሮች አኳያ ሆኜ ስመለከተው ትልቅ ትርጉም አለው። ትንሽ አገራት ማለት ድሆች ሀገራት፣ ለምሳሌ አፍሪቃ ውስጥ በሚገኙት በትልቅ ፕሮጀ ውስጥ አይሳተፉም። በአውሮጳና በዩኤስ አሜሪካ መካከል ሊደረግ የታቀደ የንግድና የመዋለንዋይ ፍሰት ስምምነት ላይ አይሳተፉም። ስለዚህ ነው የዓለም የንግድ ድርጅት ለአፍሪቃ ሀገሮች ትልቅ ትርጉም የሚኖረው እነዚህ ሀገራት ወደ ጫፍ ማለትም ወደ ዳር በመገፋት ጉዳት ይደርስባቸዋል። ድሃ አገሮች በዚህ እቅድ የመግባት አመቺ ሁኔታ ስለሌላቸው ወይም አቅም ስለሌላቸው የዓለም የንግድ ድርጅት ብቻ ነው በንግዱ ዘርፍ ውስጥ እነሱን በማካተትና በዓለም ኢኮኖሚ ላይ ቦታ እንዲያገኙ ሊረዳቸው የሚችለው። የዓለም የንግድ ድርጅት በቅድሚያ ማሟላት ያለበት ሁኔታ ድርጅቱ የየትኛውንም አገር በንግድ ሂደቱ ውስጥ ለይቶ መጥቀም ወይም ደግሞ መጉዳት እንደሌለበት በመሪ ደረጃ ተቀምጧል። በኢትዮጵያ ወይም የየትኛውም አገር ንግድ ውስጥ የተሳተፉት የውጭም ሆነ የአገር ውስጥ ኩባንያዎች አገሮቹ በአንድ ዓይን ማየት እንዳለባቸው የዓለም የንግድ ድርጅት እንደ መርህና አንድ አገር አባል ለመሆን ከተፈለገ ማሟላት ያለበት ነጥብ ነው ስል ያሳስባል። በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ክፍለ ትምህርት የማይክሮ ኢኮኖሚክስ እና የእድገት ፖሊሲ ምሁሩ ፕሮፌሰር አለማየሁ ገዳ ይህን ጉዳይ አስመልክቶ በምሳሌነት ሲያስረዱ ምን ማለት ነው? በርክሌስ የሚባለው እንግሊዝ ባንክ ኢትዮጵያ ቢመጣ አይ በርክሌስ ከባድነ ነ ከአንተ ጋር ውድድር አንችልም ብለ እሱ ላይ እንቅፋት መሆንና የኢትዮጵያ ንግድ ባንክ ነገሮችን ማቃናት አትችልም ማለት ነው። በኩል ላይ ልታያቸው ይገባል ማለት ነው። በላይ ከተጠቀሰው መሪ ጎን ለጎን የዓለም የንግድ ድርጅት አባል ለመሆን አገራቶች ለንግድ የሚያቀርቡትን ማለትም በግብርና ምርቶች በኢንዱስትሪና በአገልግሎት ዘርፎች ያሉትን ለውጭ ኩባንያዎች ነፃ እንዲያደርጉ የሚያስገድዳቸው ማዕቀፎች በስምምነቶቹ ውስጥ ትልቅ ቦታ ይዞ ይገኛል። ይሁን እንጂ ኢትዮጵያ የድርጅቱ አባል ለመሆን ጉዞውን ያስረዘመበት በአገልግሎት ዘርፍ ላይ ያሉትን በተለይም በፋይናንስና በቴሌኮሙኒኬሽን ዘርፎች ለውጭ የንግድ ተቋማት መክፈት አለመፈለጓ መሆኑ የተለያዩ ዘገባዎች ያትታሉ። ከሶስት ወይም አራት ዓመት በፊት በአገልግሎትና በኢንዱስትሪ ዘርፍ የውጭ ኩባንያዎች ቢገቡ ምን ሊፈጠር ይችላል የሚል ጥናት አድርገው እንደነበር የሚናገሩት ፕሮፌሰር አለማየሁ ገዳ የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክና ከኢንዱስትሪውም እንደ ናሙና ወስደው እንዳጠኑ ገልጸዋል። ይሁን እንጂ የጥናቱ ማጠቃለያ የነበረው ይላሉ ፕሮፌሰሩ የመጣንበት ማጠቃለያ ኢትዮጵያን አየር መንገድ መወዳደር ይችላል። የባንክና ፋይናንስ ሴክተሩ ግን መወዳደር አይችልም። የኢንዱስትሪያል ሴክተሩም መወዳደር አይችልም። ስለዚህ በእኛ ግምት አሁን ባለበት ደረጃ ደብሊዩቲኦ ብትገባ አገሪቷ እነዚህ የኢኮኖሚው መስኮች ላይ ተወዳዳሪ የሆና ብቁ መሆን አልችልም ብለን ያጠቃለ። ይሄ እንግዲህ አንድ አራት ዓመት ሆኖታል። በፈረንጆቹ ሁለት ሺህ አንድ አመተ ምህረት ላይ የባንክና የቴሌኮሙኒኬሽን ጥናት አድርጎ እንደነበር የሚናገሩት ፕሮፌሰር አለማየሁ ገዳ በዚህ ዘርፍ የውጭ ኩባንያዎች ብመጡም የኢትዮጵያ ብሔራዊ ባንክ እንኳን የፋይናንስ ዘርፉን የመቆጣጠር እና የማስተዳደር አቅም እንደሌላቸው ጨምረው ተናግረዋል። አስራ አምስት ዓመት በኋላም ቢሆን ይላሉ ፕሮፌሰር አለማዮ እነዚህ ዘርፎች እያደጉ አይደሉም፣ የመወዳደር አቅም የላቸው። ዕድሜ ልካቸውን እንደዚህ መኖር ስለማይችሉ መፍትሄ ሊሆን የሚችለው ይላሉ ፕሮፌሰሩ በመቀጠል ሁሉ ጊዜ ጠብቃቸው፣ ሁሉ ጊዜ አትችልም። ስለዚህ ለምን ከፈረንጆቹ ወይም ከውጪ ኢፊሽንት ከሆኑ ካምፓኒዎች ጋር በጆይንት ቬንቸር አድርገው ሊበራላይዝ አይደለም? ለምሳሌ ባንኮቹን ማኔጅመንቱን ቴሌኮሙን ጥሩ ከሆኑ የቴሌኮም የውጭ ድርጅቶች ተወዳዳሪ ከሆኑ ጋር በጆይንት ቬንቸር በሽርክና ማለት ነው፣ ለምን አትሰራም? ለዚህ ደግሞ ምሳሌ ከፈለግን ኬንያ አለልን። ኬንያ ውስጥ አሁን ሳፋሪኮም የሚባል ካምፓኒ አለ። ግማሹ የእንግሊዝ ነው፣ ቮዳፎን የሚባል ነው። ማጆሪቲ ሆልዲንግ ደግሞ የሚያደርገው የኬንያ መንግስት። ሳፋሪኮም የሚሰጣቸው አገልግሎቶች የቴሌኮም በአፍሪካ ደረጃ አንደኛ የሚባሉ ናቸው። በተለይ በሞባይል ባንኪንግ ኢቨን ከዓለም አንደኛ ነው። ስለዚህ እኔ የሚመስለኝ ስትራቴጂ እነዚህም ባንኮች፣ ፋይናንስ ቴሌኮሞችን እድሜ ልክ ፕሮቴክት አርገን አንችልም። እነዚህ ዘርፎች ላይ የውጭ ገበያ እንዲሳተፉበት በኢትዮጵያ መንግስት በኩልም ቢሆን እቅድ እንደሌለ ይጠቀሳል። ለመሆኑ የኢትዮጵያ መንግስት እነዚህን የንግድ ዘርፎች ለውጭ ኩባንያዎች ለመክፈት ተባ ያለበት ምክንያት ምን ሊሆን ይችላል? የቀድሞ የንግድና ኢንዱስትሪ ሚኒስትር የነበሩት አቶ ግርማ ብሩ እንደ ምክንያት ካስቀመጡት ውስጥ ኢትዮጵያ ሌሎችን ለማስደሰት እነዚህን ዘርፎች ለውጭ ድርጅቶች መክፈት እንደማትፈልግ ተናግረው ነበር። እንደ አቶ ግርማ ብሩ የአገሪቱን ኢኮኖሚ በሚረዳበት አኳኋን ለተወሰኑ ዘርፎች በሯን እንደምትከፍት፣ ግን የንግድና የልማት ግቦቿን የማያሳካ ከሆነ ለውጭ ተቋማት እንደማትሰጥ ተናግረው ነበር። ሌሎችም ባለሥልጣናት ቢሆኑ ኢትዮጵያ በሯን እንድትከፍት ሲጠየቁ መልሳቸው የሚሆነው ዘርፉ የአገሪቷ ብሔራዊ ጥቅም በጣም ሊጎዳ የሚችል ቦታ ስለሆነ በሯን እንደማትከፍት ነው የሚናገሩት። ይሁን እንጂ ፕሮፌሰር አለማየሁ ገዳ ባንኩን በተመለከተ ኢትዮጵያ ተባ ያለችበት ምክንያት የመወዳደር አቅም ማጣት ጉዳይ ሲሆን፣ ማለትም የኢትዮጵያ ንግድ ባንክ አጠቃላይ ሀብቱ ከ5 ቢሊዮን ዶላር የማይበልጥ ይዞ የብሪታንያ ቤርክሌይ 2.2 ትሪሊየን ዶላር የያዘ ጋር መወዳደር አይችልም ሲሉ አስረድተዋል። ቴሌኮሙኒኬሽንን በተመለከተ ደግሞ የመወዳደር አቅም ማጣት እናም የፖለቲካ ቁጥጥር እንዲኖርበት ስለተፈለገ ነው ይላሉ። እንደ ፕሮፌሰሩ ገለጻ ምክንያቱ ኮሚኒኬሽንን መቆጣጠር ማለት ሁሉንም የፖለቲካ ስርዓቱን መቆጣጠርም ስለሆነ ይላሉ። ሌሎች ተጨማሪ ምክንያቶች ሊሆኑ የሚችሉት የሰው አቅም ማጣት እና አገሪቷ በቴክኖሎጂ ኋላ ቀር መሆኗን ሳይጠቅሱ አላለፉም። ኢትዮጵያ ይህን ሳታሟላ የዓለም የንግድ ድርጅት አባል መሆን ትችል ይሆን? ከቅርብ ጊዜያት ወዲህ የዓለም የንግድ ድርጅት አባል የመሆን ቅድመ ሁኔታዎችን እያላላ የመጣበት ሁኔታ እንደሚታይ ዘገባዎች ያሳያሉ። ይህም እንደ ኢትዮጵያ ያሉት ድሃ አገሮች አዲስ የአባልነት መስፈርት እንዲሰጣቸው ሲሆን፣ የአገራቶቹ ኢኮኖሚ እያደገ ቢሄደ ቁጥር የተወሰኑትን ዘርፎች ቀስ በቀስ ለውጭ ኩባንያዎች እየከፈቱ እንዲሄዱ ያስገድዳቸዋል። ይሁን እንጂ በንግድ ሚኒስቴር በተለያዩ የንግድ ዘርፎች ክፍል ኃላፊ አቶ ልሳነ ወርቅ ዘርፉ ከሁለት ዓመት በፊት በጋዜጣዊ መግለጫ እንዳተቱት ኢትዮጵያ የዓለም የንግድ ድርጅት በዚህ ዓመት ትቀላቀል ይሁን። ይህን ጉዳይ በተመለከተ ፕሮፌሰር አለማየሁ ገዳ ሲናገሩ አንጠብቅ ለምን ካልከኝ ው ደብሊቲ ባሬ እንትን አለው፣ ምንድን ነው የችሮታ ጊዜ አለው። አሁን ሪኳርመንቶች ቢኖሩ እንዲ እንዲያርግ እንዲ እንዲያር የሚባሉ አስገዳጅ ሁኔታዎቹ ቢኖሩ ለአዳጊ ሀገሮች የሚሰጠው የችሮታ ጊዜ አለ። በአንድ ጊዜ ክፈተው አይልህም። በአንድ ጊዜ ሁሉ ምንፈጽም አይልህም፣ በመሰረታዊ ሀሳብ ደረጃ ማለት ነው። ግን እንዳልኩ የባንኪንግ ሴክተራችንን ሳየው የፋይናንሻል ሴክተራችን ሳየው የብሔራዊ ባንክ የመቆጣጠር አቅም ሳየው የቴሌኮሚኒኬሽን ሴክተር የሚፈጠሩ ድክመት ሳየው እና መንግስት ደግሞ ቴሌኮሚኒኬሽኑ የመቆጣጠር ፍላጎቱን ሳየው ብዙ አልጠብቅም። እንግዲህ አድማጮቻችን ኢትዮጵያና የዓለም የንግድ ድርጅት አባል የመሆን ጥረት በሚል ለኢኮኖሚው ዓለም የያዝነው መሰናዶዎችን እስከዚሁ ነበር። ለዝግጅቱ መርጋ የሆናስ ነኝ። ቸርንሰበት